እግዚአብሔር አምላካችን እናመሰግናለን። አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ ሁሉን የምታውቅ በሁሉ ላይ ስልጣን ያለ የሰማዩ የምድሩ የባህሩ ሁሉ ገዢ አምላካችን እግዚአብሔር በታላቁ ዙፋን ፊት እንድንሰበሰብ ታላቁን አምላካችንን አንተን በመንፈስና በእውነት እንድናመልክ እዚህ ስለሰበሰብከን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አቤቱ ኃጢአታችንን፣ በደላችንን፣ መተላለፋችንን ሁሉ ስለ ጌታችን ስለ ኢየሱስ ክርስቶስ ስትል ይቅር እንድትልና በመካከላችን በኃይል በስልጣን እንዲሁም ደግሞ በመንፈስህ በጎነት እንድትመላለስ ጊዜያችንን በጌታ በኢየሱስ ስም ላንተ አሳልፈን እንሰጥሃለን። እግዚአብሔር አምላካችን በመካከላችን ተመላለስ ስናመልክህ አምልኳችንን ተቀበል። እዚህ ከፍ ከፍ በል የሁላችንን ልብና የሁላችንን ሐሳብ መንፈሳችንን፣ ነፍሳችንን፣ ስጋችንን ሁሉ በበጎነትህ እንድትዳስስ፣ እንድትፈውሰን፣ እንድትባርከን ጊዜያችንን እንድትከብርበት ሁሉን ላንተ አሳልፈን እንሰጥሃለን። ተመስገን፣ ከፍ ከፍ በል በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው ዝማሬያችን ቁጥር አንድ ነው። አመልካለሁ ይህንን ታላቅ ጌታ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አእምሮ አይገመትም ወርዱም ስፋቱም አይዘለቅም። አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን፣ አመልካለሁ የማይዘን ራስን ፍቅሩን አይቼ ቀምሼ ዋለሁ። ፍጹም ላመልከው ቃል ገብቻለሁ። በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማዕዘን ራስን ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል ልጄ እያለ ከሁሉ በፊት ፍቅሩ ሰብሮኛል በ መስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማይዘን ራስን ከእርሱ ሌላ ወዳጅ የለኝም፣ እንደርሱም ሚሆን ከቶ አላገኝም። የውስ ችግሬን ሳልነግረው ያውቃል። ለእኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ። ግንበኞች የናቁትን አመልካለሁ። የማይዘን ራስን እግዚአብሔር አምላካችን ስለ ዝማሬው እየተመሰገነ ይሁን። አሁን የመጽሐፍ ቅዱስ ንባባችን የመጀመሪያው መዝሙር ሃምሳ አራት ነው። ለመዘምራን አለቃ በኔጊኖት ማሼል ዜፋውያን መጥተው ለሳኦል ዳዊት ራሱን ከኛ ጋር አልደበቀምን? ባሉ ጊዜ የዳዊት መዝሙር ይላል። በጣም አጭር መዝሙር ነው። አነብላችኋለሁ። አቤቱ እግዚአብሔር ሆይ በስምህ አድነኝ፣ በኃይልህም ፍረድልኝ። አቤቱ እግዚአብሔር ሆይ ጸሎቴን ስማ፣ ለአንደበቴም ቃሎች ጆሮህን ስጥ። እንግዶች በ በእኔ ላይ ተነስተዋልና፣ አስፈሪዎችም ነፍሴን ፈልገዋታልና፣ እነሱም እግዚአብሔርን በፊታቸው አላደረጉትም። ሴላ። እነሆ እግዚአብሔር ረዳቴ ነው፣ ጌታም ነፍሴን ከሚደግፉ ከነሱ ጋር ነው። እሱ ለጠላቶቼ ክፉን ይመልስላቸዋል። እነሱን በአንተ እውነት ቁረጣቸው። እኔ ፈቅጄ ላንተ እሰዋለሁ። አቤቱ እግዚአብሔር ሆይ መልካም ነውና ስምህን አመሰግናለሁ። እርሱ ከመከራዎች ሁሉ አውጥቶኛልና አይኖቼም በጠላቶቼ ላይ ፈቃዱን አይታለችና። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ይሄ ያነበብኩላችሁ የአምላካችን የእግዚአብሔር እውነተኛ ቃል ነው። እግዚአብሔር ስለ ቃሉ ክብር ለስሙ ይሁን። ሁለተኛው ዝማራችን ቁጥር አስር ነው። ቁጥር አስር ታማኝ ነው እግዚአብሔር የሚለው ነው። የእግዚአብሔርን ታማኝነት የሚናገር ነው። እናንሲ ትችለዋለች ብዬ አስባለሁ። ካልቻለችው እኛን ዘምረዋለን። سيمبل تا تا تا تا تا تا تا تا تا تا تا تا ታማኝ ነው አምላኬ ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ የኔን ላብለ ሌላው ከቷ ያሳልፍም፣ ውለታ ከፋይ ነው ወጪትን አይሰብርም፣ ሲደርስ በሰዓቱ ደግሞ ከተፍ ይላል። አምላኬ እግዚአብሔር እንዳለው ያደርጋል። ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ ፍቅሩ አይዛባ ጻድቅ በመንገዱ ልጆቹን ያስባል። ጌታ እንደፈቃዱ ቢያጠፋም ቢያለማም ትክክለኛ ነው አምላኬ። ተሳሳትክ የሚለው ሰው ማነው? ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ ታማኝ! ታማኝ፣ ነው እግዚአብሔር ታማኝ ታማኝ ነው አምላኬ። በንጉሥ ቀለበት ማህተም ቢታተም የአምላኬ ጉልበት ከመሥራታይ ዝልም አዋጅን በአዋጅ ጌታ ይሽረዋል። ያከበሩትንም ጌታ ማክበር ያውቃል። ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ። ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ። አይቸኩ ላይ ዘገይ አያልፍ ከሰአቱ ሁሌ በመታመን እንሁን በፊቱ ቀንዳችንን ከፍከፍ በጊዜው ያደርጋል። ሐናን እንዳሰበ እኛንም ያስባል። ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ ታማኝ ታማኝ ነው እግዚአብሔር ታማኝ ታማኝ ነው አምላኬ። እግዚአብሔር ይመስገን። ለክፋቱ አምስት ቁጥር ነው ያለው እና ረጅም መዝሙር ነው። ያው ግን በጣም ጥሩ እንትኖች አሉት፣ መልእክቶች አሉት። ቁጥር አምስትን ስታዩ አይቸኩል፣ አይቸኩል፣ አይዘገይ፣ አልፍ ከሰዓቱ እኛ በመታመን በፊቱ ካለን በጊዜው ቀንዳችንን ከፍ ከፍ ያደርጋል ይላል። ፍቅሩ አይዛባ። ቁጥር ሶስት ቁጥር አራት በንጉሥ ቀለበት ማህተም ቢታተም የአምላኬ ጉልበት ከመስራት አይዝልም። በጣም የሚገርም ነው። አዋጅን በአዋጅ ጌታ የሚሽር ያከበሩትን የሚያከብር ነው ይላል። በጣም አስደናቂ መዝሙር ነው እና ቁጥር ሁለትን ስታዩ የኔን ላብ ለሌላው ከቶ አያሳልፍም። ውለታ ከፋይ ነው ወጭትን አይሰብርም። በጣም ግሩም መዝሙር ነው እና ሁሌም ብንዘምረው ጥሩ ነው። ደጋግመን እንዘምረዋለን። ዊል ሲንግ ኢት ሪፒትድ ሶ ታዝ ፓወርፉል ሜሴጅ ሶ ዊል ዱ ዛት ዮሐንስ ወንጌል ምዕራፍ አምስት ት የሁለተኛው ንባባችን ነው። ምዕራፍ አምስት ከቁጥር 1 እስከ 17 ያለውን ነው የማነበው። የዮሐንስን መልእክት በተከታታይ እያየን ነው እና በጣም ጥሩ ነው። የዮሐንስን ወንጌል ማለት ነው። ምዕራፍ አምስት ምስት እንደዚህ ይላል። ከነዚህ ነገሮች በኋላ የአይሁድ በዓል ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች መግቢያ በእብራይስጥ ቤተ ሳይዳ የምትባል መጠመቂያ አለች። አምስት መመላለሻዎችም ነበሯት። በእነዚህም ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶችም፣ የሰለሉም ተኝተው የውሃውን መንቀሳቀስ ይጠባበቁ ነበር። መልአክም በየተወሰነ ወቅት ወደ መጠመቂያው ይወርድ ነበር፣ ውሃውንም ያንቀሳቅሰው ነበር። ከውሃውን መንቀሳቀስ በኋላ ማንም በውሃ ውስጥ መጀመሪያ የገባ ከማናቸውም አይነት ደዌ ይፈወስ ነበር። እዚያም ለሰላሳ ስምንት ዓመታት ሕመምተኛ የነበረ አንድ ሰው ነበር። ኢየሱስም ተኝቶ ባየው ጊዜ በዚያ ሁኔታም ለብዙ ጊዜ እንደነበረ አውቆ ለእሱ አንተ ልትድን ትፈልጋለህን? አለው። ሕመምተኛውም ሰው መለሰለት፣ ጌታ ሆይ ውሃው በተንቀሳቀሰ ጊዜ መጠመቂያ ውስጥ የሚያስቀምጠኝ ሰው የለኝም። ነገር ግን እኔ እየመጣው ሳለ ሌላው ቀድሞኝ ይገባል፣ አለው። ኢየሱስም ለሱ ተነስ አልጋህንም ተሸከምና ተራመድ አለው። ወዲያውንም ሰውየው ዳነ፣ አልጋውንም ተሸከመ፣ ሄደም። ያም ቀን ሰንበት ነበር። ስለዚህም አይሁድ ለተፈወሰው ሰው ቀኑ ሰንበት ነው፣ አልጋህን ለመሸከም ላንተ አልተፈቀደልህም አሉት። እሱም ያዳነኝ ያዳነኝ እርሱ ራሱ አልጋህን ተሸከም ተራመድም አለኝ ብሎ መለሰላቸው። እነሱም አልጋህን ተሸከምና ሂድ ብሎ ላንተ ያለ ሰው እሱ ማን ነው? በማለት ጠየቁት። የተፈወሰውም እሱ ማን እንደነበረ አያውቅም ነበር፣ ኢየሱስ ከዚያ ዞር ብሎ ነበርና ብዙ ሕዝብ በዚያ ቦታ ነበሩ። ከዚያም በኋላ ኢየሱስ በቤተ መቅደስ ውስጥ አገኘውና እንደገና፣ እነሆ አንተ ድነሃል፣ ከዚህ የሚብስ ነገር እንዳይመጣብህ ከዚህ በኋላ ኃጢአት አታድርግ አለው። ሰውየውም ከዚያ ሄደ። ለአይሁድም የፈወሰው ኢየሱስ እንደነበረ ነገራቸው። በዚህም የተነሳ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉት ነበር። ምክንያቱም እነዚህን ነገሮች ያደረገው በሰንበት ነበርና። ቁጥር 17 ነገር ግን ኢየሱስ ለነሱ አባቴ እስካሁን ድረስ ይሰራል፣ እኔም እሰራለሁ ብሎ መለሰላቸው ይላል። ይሄ ያንበብኩላቸው የአምላካችን የእግዚአብሔር ቃል ነው። እግዚአብሔርን ስለ ቃሉ ንባብ በጣም እናመሰግነዋለን። ስለ ቅዱስ ቃሉም እናመሰግነዋለን። ያው እሁድ እሁድ ከሁለት ሰዓት ተኩል ጀምሮ እስከ ለአራት ሩብ ጉዳይ እንደዚህ አይነት የእግዚአብሔርን አምላካችንን በመንፈስና በእውነት እናመልካለን። እግዚአብሔር ስለዚህ እንደዚህ አይነት ጊዜን ስላዘጋጀልን ክብር ሁሉ ለስሙ ይሁን። ያው መምጣት የሚገባቸው ሰዎች እንዲመጡ የእግዚአብሔርንም እውነት እንዲያዩ መጸለያችንን መቀጠል አለብን። ደብረ ብርሃኖች ደህና ናቸው፣ ሁሌም ሰላም ይሏችኋል። የሳምንቱ ያው ሁለቴ ሶስቴ አራቴ እንገናኛለን እና ጥሩ ስራ እየሰሩ ነው። በጣም ኤፊሽንትሊ ኦርጋናይዝድ የሆኑ ነው። እግዚአብሔርን ስለነሱ እናመሰግናለን። በተለያየ ቦታ አውትሪቾች አሉን። ሀራምባ አካባቢ ያለችውም ያለውም እንቅስቃሴ ሁለት ሚሽነሪዎች አሉን እዛ አፋርና ሀራምባ ውስጥ አፋርና ሀራምባ ውስጥ ድንበር ለድንበር በጣም ጥሩ ስራ እየሰሩ ነው። እስከ አሉያምባ ድረስ እየመጡ እግዚአብሔርን ስለዛ እናመሰግናለን። ያው በጸሎታችን እናስባቸዋለን ማለት ነው። እግዚአብሔር ይመስገን። አሁን የጌታን ስራ የሚደግፈውን በመስጠት የምናገለግልበት ጊዜ ነው። ዳዊት እዚህ መጥተው አይ ዋዝ አባውት ቱ ሴይ ዳዊት ዩ አር ዴቪድ ኢናምሃሪክ ዳዊት ሌታስፕሬ ኦኬ እግዚአብሔር አምላካችን እንደገና በታላቁ ዙፋን ፊት ስላለን ክብርና ምስጋና ለአንተ ይሁን። አምልኳችንን እየተቀበልክ በመካከላችን በታላቁ በጌታ በመንፈስ ቅዱስ እየተመላለስክ ስለሆነ ክብርና ምስጋና ላንተ እንሰዋለን። ጌታችን ሆይ አሁንም በመካከላችን በመመላለስ እንድትቀጥል እጆችህን በእኛ በያንዳንዳችን ላይ እንድትዘረጋ እንድትፈውሰን፣ እንድትዳስሰን፣ እንድትባረከን በጌታ በኢየሱስ ስም እንማጸናሃለን። እዚህ መገኘት ተግብቷቸው የሌሉትን ሁሉ እንድታስብ ባሉበት ቦታ እንድትባረካቸው አንተ ከክፉ ሁሉ እንድጠብቃቸው እንማጸናሃለን። ጌታ ሆይ ደግሞ አሁን በመስጠት ስናመልክህ ይህንንም አምልኮ እንድትቀበል በዚህም አምልኮ አንተ ከፍ ከፍ እንድትል የተሰጠውንም የስጦታ አምልኮ አንተ እንድትባረከው ለቤትህና ለታላቁ መንግስት አገልግሎት እንደሚገባ እንዲውል እንድታደርግ፣ አቤቱኛንም ደግሞ በዚህ እንድትባረከን በጌታ በኢየሱስ ስም እንጸልያለን። ክብር ሁሉ ለአንተ ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። ሶስተኛው ና ወደ ቃሉ የሚወስደን መዝሙር ቁጥር ስድስት ነው። አንተ ልትልቅ እኛ ግን ልናንስ፣ አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። ያገናናው ክብር ኢየሱስን ለክብር ጠላት ሊያስከፋ በጽዮኑ ግርማ በዚህ ተመላለስ። ፍጥረት ሁሉ ይስገድ ያንተ ስም ይወደስ። Yeah, yeah. That is good. Yes. Anteliteli k inyagil nans. Jesus bazi tamalas. Anteliteli k inyagil Jesus bazi tamalas. Yaganao kibre bazi. ኢየሱስን ሊያከብር ጠላት ሊያስከፋ፣ በጽዮኑ ግርማ በዚህ ተመላለስ ፍጥረት ሁሉ ይስገድ፣ አንተ ስም ይወደስ፣ አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ፣ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ። ዝማሬው ይዘመር ይሁን ላንተ ክብር፣ መጽሐፉ የሚነበብ ይግለጥ ያንተን ክብር። ጎልማሳ ወጣቱ፣ ሕፃን፣ ሽማግሌው ሁሉ አንተን ያመስግን ያወድስ ጉባኤው። አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ፣ አንተ ልትልቅ፣ እኛ ግን ልናንስ። ኢየሱስ በዚህ ተመላለስ። የበጉን ዝማሬ ቅኔ እንቀኛለን፣ ክብር ለሚገባው ለሱ እንሰግዳለን። እሱ ሊልቅ እኛ ልናንስ ይገባናል። ነፍሳችን በሱ መክበር ይፈጸማል። አንተ ልትልቅ እኛግ ልናንስ ኢየሱስ በዚህ ተመላለስ። አንተ ልትልቅ እኛግል ልናንስ ኢየሱስ በዚህ ተመላለስ። ከንፈሩ የረከሰውን በእሳት ዳብሰው፣ የመርገምን ቋንቋ በረከት ይዋጠው። የረከሱት እጆች ወደ አንተ ይምጡና ዛሬ ያገልግሉ። ላንተ ይሁን ምስጋና። አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ። አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። እግዚአብሔር ይመስገን። የዛሬው መልእክታችን በዮሐንስ ወንጌል ምዕራፍ አምስት ላይ ከቁጥር አንድ እስከ አስራ አምስት አካባቢ ድረስ የተመሰረተ ነው እና ርዕሴ የቤተ ሳይዳው ተአምር የሚል ነው። ዮሐንስን ወንጌል በተከታታይ እናየዋለን። በጣም ጥሩ ነው፣ ይሄንን ዮሐንስ ወንጌልን በተከታታይ ማየት እና ጥሩ ይሄድን ነው። ባለፉት ሳምንታት ዮሐንስ ወንጌል ምዕራፍ አራትን በተከታታይ ስናይ ነበር። ያቺ የሰማሪያቷ ሴት በጌታ በኢየሱስ ክርስቶስ ፊት ቀርባ ከጌታ ከኢየሱስ ጋር የነበራትን ጥያቄና ውይይት፣ እንዴት እምነቷ ከደረጃ ወደ ደረጃ እንደቀጠለና ጌታን አምና ለብዙዎች ምስክር እንደነበረች አይተናል። ሶስት ክፍለ ጊዜ ነው የወሰድ ነው እና ምዕራፍ አራት የመጨረሻው ክፍል ደግሞ በገሊላ ጌታ ኢየሱስ በነበረበት ጊዜ ያገኘው ሰው ነው። ሀብታም ሰው፣ ገዢ ሰው፣ መኮንን ተብሎ ነው የተጠቀሰው። ያ ሰው ልጁ ታሞ ነበር። በቅፍርናሆም ከተማ አርባ ማይልስ በሚርቅ ቦታ ጌታ ኢየሱስ ኢየሩሳሌም ያደረገውን ያውቃል። ቅፍርናሆም ያደረገውን ነገር ያውቃል። የቅፍርናሆም ነዋሪ ነው እና ልጁ ታሟል ሊሞት በሞት አፋፍ ላይ ነው የነበረው ልጁ ነው የሚለው የእግዚአብሔር ቃል። እና ገሊላ ነው የነበረው ሰውየው ጌታ ኢየሱስ ገሊላ እንደነበረ ሲሰማ ወዲያውኑ ሄዶ ጌታ ኢየሱስ ጋር መጥቶ ልጁን እንዲፈውስለት ጠየቀ። ጌታ ኢየሱስ ክርስቶስ የእሱንም እምነት ደረጃ በደረጃ አሳድጎት ልጅህ አሁን በህይወት ይኖራል ሂድ አለው። ልጄ እንዲድን ውረድልኝ ነበር ያለው ጌታ ኢየሱስ። በርቀት የማያምን በርቀተኛም አናምንም። ጌታ ኢየሱስ ክርስቶስ በዚህ ቦታ እዛ ቦታ ይወሰናል ብለን ጌታ ኢየሱስ በቦታ ያልተወሰነ መሆኑን አሳይቷል። እዛ ቦታ ላይ ቦታ የማይወስነው ነው፣ ጊዜ የማይወስነው ነው። በአንድ ጊዜ ሁሉም ቦታ መሆን የሚችል ታላቅ አምላክ መሆኑን አሳይቷል። እና ልጅህ በህይወት ይኖራል አለው። ሰውየው አልተከራከርም። የተናገረው ነገር ይፈጸማል ብሎ አምኖ ነው የሄደው። ይሄ እምነት ነው። ከዛ በማግስቱ ወደ ቅፍርናሆም እየወረደ ሰራተኞቹ፣ አገልጋዮቹ ወደሱ እየመጡ መንገድ ላይ ተገናኝተው ልጅህ በህይወት ይኖራል ብለው ነገሩት። ግን አንድ ጥያቄ ጠየቀ። በስንት ሰዓቱ ልጁ የዳነው? አላቸው። ልክ ትናንትና በሰባት ሰዓት አሉት። ጌታ ኢየሱስ ልጅ በህይወት ይኖራል ባለበት በዛ ሰዓት ነው የተፈወሰው እና ያ ደግሞ እምነቱን በጣም አሳደገው እና እሱም ቤተሰቦቹም በጌታ በኢየሱስ ክርስቶስ አመኑ ይላል። አሁን እንደዚህ የምናያቸው ነገሮች የሰዎችን እምነት ከአንድ ደረጃ ወደሚቀጥለው ደረጃ ወደሚቀጥለው ደረጃ እያሳደጉ ሰዎች የጌታ ኢየሱስ ክርስቶስ እውነተኛ አማኞች እንዲሆኑ የሚያደርጉን ነገሮች ነው እያየን ያለነው። በዚህ መልክ ተገልጦ ላይሆን ይችላል ብዙ ጊዜ ግን፣ አሁን እኔ እያየሁት ያለሁት እንደዛ ነው። አሁን ምዕራፍ አምስት ላይ ስንመጣ ጌታ ኢየሱስ ክርስቶስ እንደገና ኢየሩሳሌም ከተማ መጥቶ ያደረገውን አንድ ተአምር ነው እሱን እናየዋለን እና በጣም የሚደንቅ ነው። እዚህ ጋ ደግሞ የተደረገው ነገር እናየዋለን አሁን እና፣ የመጀመሪያው ነጥቤ የቤተሳይዳው ተአምር አውድ የሚል ነው። ቤተሳይዳ ነው ጌታ ኢየሱስ ክርስቶስ ኢየሩሳሌም ከተማ ነው ይቅርታ፣ ቁጥር አንድ ምዕራፍ አምስት ላይ ስትመጡ ከነዚህ ነገሮች በኋላ የአይሁድ በዓል ነበር፣ ኢየሱስም ወደ ኢየሩሳሌም ወጣ ይላል። አሁን ከዚህ በፊት ምዕራፍ ሁለት ላይ ጌታ ኢየሱስ ክርስቶስ ታሪኩን በደንብ ብታዩ የዮሐንስ ወንጌልን በአይነ ህሊናችሁ እንደዚህ ማየት ትችላላችሁ። እና ዮሐንስ ወንጌል ምዕራፍ ሁለት ጌታ ኢየሱስ ውሃውን ወደ ወይን ጠጅ ከቀየረ በኋላ ወዲያ ወደ ኢየሩሳሌም ነው የወጣው። ኢየሩሳሌም ከተማ ውስጥ በጣም አስደናቂ ነገሮች ሆነዋል። ኢየሩሳሌም ከተማ ቤተ መቅደስ ውስጥ ነጋዴዎች ነበሩ። ቤተ መቅደስ ውስጥ የነበሩትን ነጋዴዎች አስወጣቸው። ይሄም እንደ ተአምር ነው የተቆጠረው። ፈሪሳውያን በጣም ተደንቀዋል። አንተ እንደዚህ የምታደርግ ከሆነ ክርስቶስ ልትሆን ትችል ይሆናል እና ተአምር አሳየን ብለው ሲጠይቁ ነበር። ያ ነገር አለቀ። ብዙ ሰዎች በሱ አምነዋል። ከዛ በማግስቱ ወደ ገሊላ እየሄደ ነው በምዕራፍ ሁለትና ምዕራፍ ሶስት ያንን ነው የሚያዩት የሚያሳዩት። ምዕራፍ ሶስት ላይ በእርግጥ እዛው ኢየሩሳሌም እያለ ከኒቆዲሞስ ጋር ውይይት አድርጓል። ምዕራፍ አራት ላይ ወደ ገሊላ እየተመለሰ እዛ ሰማሪያ ከተማ አጠገብ ጉድጓዱ ጋር ከዛች ከሴትዮዋ ጋር ተነጋገረ። ከዛ ወደ ገሊላ ሄደ። ሁለት ቀን እዛ አሳልፉ እና አሁን ከገሊላ የሆነው ነገር ሆኖ አሁን ወደ ኢየሩሳሌም እንደገና ለበዓል ተመልሷል። በመሀል በጣም ብዙ የጊዜ ክፍተቶች አሉ እና አሁን እዚህ ኢየሩሳሌም ከተማ ለበዓል ነው የመጣው። በጣም ብዙ ሰው ተሰብስቧል። ግን የሆነ ቦታ ላይ ከተማው ኢየሩሳሌም ከተማ አንድ ቦታ ላይ የሆነ ትኩረት ጌታ ኢየሱስ ክርስቶስ አድርጎ እዛ ቦታ ላይ ተገኝቶ ያደረገውን ተአምር ነው የምታዩት። አሁን ቁጥር ሁለት ላይ ኢየሩሳሌም ከተማ ነው ያለው። በኢየሩሳሌምም በከተማ ውስጥ በበጎች መግቢያ በዕብራይስጥ ቤተሳይዳ የምትባል ይሄ ቤተሳይዳ የተስፋ ቤት ማለት ነው። በሂብሩ ሲተረጎም የተስፋ ቤት እዛ የምትባል መጠመቂያ ያለች አምስት መመላለሻዎችም ነበሯት። በእነዚህም ብዙ አካለ ስንኩላን፣ አይነ ስውሮች፣ አንካሶች፣ የሰለሉም ተኝተው የውሃውን መንቀሳቀስ ይጠባበቁ ነበር ይላል። ቁጥር አራት መልአክም በየተወሰነ ወቅት ወደ መጠመቂያው ይወርድ ነበር፣ ውሃውንም ያንቀሳቅሰው ነበር። ከውሃው መንቀሳቀስ በኋላ ማንም በውሃው ውስጥ መጀመሪያ የገባ ከማናቸውም አይነት ደዌ ይፈወስ ነበር ይላል። አውዱ ይሄ ነው። አሁን ጌታ ኢየሱስ ኢየሩሳሌም ነው የሆነ የኢየሩሳሌም ከተማ አንድ ቦታ ላይ ልክ ፒያሳ ወይም ደግሞ አራት ኪሎ እንደምንለው አይነት ቦታ ላይ ነው ጌታ ኢየሱስ ያለው። እና እዛ የቤተሳይዳ የምትባል መጠመቂያ አለች። አምስት የተለያዩ መመላለሻዎች እንደ ጥላ እንደ በረንዳ የተሰሩ አሉባት። እዛ መጠመቂያ አለ እና መጠመቂያው ጋር ተአምሮች ይደረጋሉ። እዛ ጋ ተአምሮች ይደረጋሉ። እዚህ ጋ ስለሚደረገው ተአምር አንዳንድ ነገሮች ምናልባትም ከዚህ በፊት ሰምተን ማናቀው ነገር ብነግራችሁ ጥሩ ነው። እዚህ አካለ ስንኩላን ይሰበሰባሉ። አይነ ስውሮች፣ አንካሶች የሰለሉ ተኝተው የውሃውን መንቀሳቀስ ይጠባበቁ ነበር። እና መልአክ በየተወሰነ ጊዜ ይመጣል። እንትን አይደለም የሆነ ወጥ የሆነ ጊዜ አይደለም፣ መልአኩ የሚመጣበት ጊዜ በሚፈልገው ጊዜ ነው መልአኩ የሚመጣው፣ እና ውሃውን ያንቀሳቅሰዋል። ውሃው ሲንቀሳቀስ የገባ ሰው ይፈወሳል ይላል የእግዚአብሔር ቃል። እና እዛ ቦታ ላይ የተሰበሰቡ ሰዎች በጣም ብዙ ሰዎች ናቸው። እራሱ ቃሉ እንደሚለው ብዙ አካለ ስንኩላል ዓይነ ስውሮች፣ አንካሶች፣ የተለያየ በሽታ ያለባቸው ሰዎች እዛ መጥተው ይጠብቃሉ። እነዚህ ሰዎች እዚህ ጋር እኔ ፖይንቶቼ ላይ እንዳስቀመጥኩት ለበዓል ግድ ማይላቸው ናቸው። የራሳቸው ችግር ያለባቸው ናቸው። እዛ የተሰበሰቡት ፈውስ ነው የሚፈልጉት። ፈውስ ነው ልክ ነው። ፈውስ መፈለግ አስፈላጊ ነገር ነው። የታመመ ሰው ፈውስ ያስፈልገዋል። እና ግን እዚህ ጋር ያለው የፈውስ ተስፋ የሚገርም አይነት ነው። ከመልአኩ ስራ ጋር የተያዘ ነው። እኛ አሁን በጣም ጥልቅ ጥናት ተጠንቷል። ስለዚህ መልአክ ይገርማቸዋል። እዚህ ቀጥተኛው ትርጉም ላይ መልአክም በየተወሰነ ወቅት ወደ መጠመቂያው ይወርድ ነበር ይላል። እዚህኛው ትርጉም ላይ ይሄ ቀዳማዊ ኃይለሥላሴ እና ሌሎችም የአማርኛ ትርጉሞች ከ19 ከ1881 በኋላ ያሉ የእንግሊዝኛ ትርጉሞች በሞደርን ቴክስት የምንላቸው በሙሉ ያስቀመጡት ኦሪጂናል ቴክስቱ ላይ ያልነበረ እንትን አለ፣ ቃል አለ። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያየቱ ወርዶ ይላል። ይሄ የማን መልአክ ነው የሚለው፣ የጌታ መልአክ። የኦሪጂናል ግሪኩ ግን መልአክ ነው የሚለው ሲምፕሊ፣ የጌታ መልአክ ነው ብሎ አይናገርም። እና ይሄ መልአክ ማን ነው ይሄ መልአክ ማን ነው? በየተወሰነ ጊዜ የመጣ ውሃውን የሚያንቀሳቅሰው በእግዚአብሔር ታዞ ነው ወይስ በፈቃዱ? በእርግጥ ነገሩ እውነተኛ ሰዎችን ለመርዳት የታሰበ ነው። ያ ብዙ ሺህ ሕዝብ እዛ ጋር ተሰብስቦ በየተወሰነ በሚፈልገው ጊዜ የሚመጣ ከሆነ እርግጥ የጌታ መልአክ ነው ወይ? የጌታ ተብሎ እንደተጻፈለት የሚለው ጥያቄ በጣም አጠያቂ ነው። ሌላ ጊዜ በደንብ እንመለከተዋለን። የትርጉሙ እውነታ ግን የሚናገረው ምናልባት የጌታ መልአክ ላይሆን ይችላል። ምክንያቱም የሰዎችን አእምሮ በፈውስ ብቻ ይዞ አይናቸው ወደ እግዚአብሔር ሳይሆን ወደ ውሃው መናወጥ እና የሆነ የውሃው መናወጥ ጋራ የተያዘ ነገር እንዲሆን የሰዎች አእምሮ ከእግዚአብሔር እንዲነሳ ያደረገ እንቅስቃሴ እንደሆነ ይታሰባል። ብዙዎች በተወሰነ ጊዜ የሚመጣው የጌታ መልአክ ነው ብለው አስበዋል ግን አጠያቂ ነው። እዚህ ጋር ዋናው ጥያቄ ያለው ፈውስ ነው። ፈውስ ለሰዎች አስፈላጊ ነው፣ ግን ፈውሱ ያተኮረው ውሃው መንቀሳቀስ ላይ ነው፣ እግዚአብሔር ላይ አይደለም። በእግዚአብሔር ላይ ባለ እምነት አይደለም፣ በውሃው መንቀሳቀስ ላይ ያለ እምነት ነው። ይሄ በጣም በጣም ሰፊ የሆነ ግንዛቤዎች ከብዙ ነገሮች ጋር የሚያያዝ ጉዳይ ነው። ይሄና ምናልባት ወደፊት እንደገና ተመልሰን እናስበዋለን። አንዳንድ ሰዎች ለፈውስ ብለው ጠበል ይሄዳሉ። አንዳንድ ሰዎች ለፈውስ ብለው ጠንቋይ ጋ ይሄዳሉ። አንዳንድ ሰዎች ለፈውስ ብለው አዋቂ የሚባሉ ሰዎች ጋር ይሄዳሉ። ልክ እንዲህ አይነት መንፈስ እንደነበረ በዛም ጊዜ ማሰብ ትችላላችሁ። እና አይናችንን ባለን ችግር የተነሳ አይናችንን ከእግዚአብሔር ላይ አንስተን ወደ ነገሮች ላይ ስናደርግ የሚሆነውን ነገር ነው እዚህ ጋር የምንመለከተው። ከዚህ የተነሳ ብዙ ሰዎች ዘመናቸውን እዛ ቦታ ላይ አሳልፈዋል። እፈወሳለሁ ብለው እዛ ተሰብስቧል፣ ግን ፈውስ አላገኙም። የሆነ ምናልባት በአምስት ወር አንድ ጊዜ ቢመጣ በአምስት ወር የሚፈወሰው ስንት ሰው ነው? አንድ ሰው ብቻ ነው። በአምስት ወር አንድ ጊዜ ቢመጣ ያ ሁሉ ሺህ ሰው እንደዚሁ ተሰብስቦ እዛው የሚቀር ነው ማለት ነው። አሁንም ሌላ መናወጥ በሽተኛ በሙሉ አልቆ ያ ቦታ ነፃ የሆነበት ጊዜ የለም። ስለዚህ ከአጠቃላይ ሁኔታ ስንመለከት ይሄ መልአክ የጌታ ነው። የጌታ መልአክ ነበር ወይስ ማን ነው? አንድ በጣም የማውቀው አንድ የሂብሮ እስኮላር አለ። በጣም የሚገርም ሰው ነው። ይሄ መልአክ በምንም አይነት መንገድ የእግዚአብሔር መልአክ ሊሆን አይችልም። በምንም አይነት መንገድ። ምክንያቱም የእግዚአብሔር መልአክ በጣም ብዙ ሰዎች ከእግዚአብሔር የተላከ ከሆነ እንዲጠቀሙ እንጂ በአምስት ወር በስድስት ወር መጥቶ አንድ ሰው ብቻ ሌላው በሙሉ ተስፋ ቁርጦ እንዲመለስ አያደርግም። በሌላም በመጽሐፍ ቅዱስ ክፍል ውስጥ እንደዚህ አይነት ነገር ይሆናል የሚል የተስፋ ቃልና የተነገረ ተጨባጭ ነገር የለም እና በጣም አጠያቂ ነገር ነው። ይሄ አጠቃላይ አውዱ ነው። ሰዎች በመፈወሳቸው ደስ ይለናል ግን ፈውሱ የሆነው ከማን ነው? አጠያቂ ነው። ሁለተኛው ነጥቤ ጋር ስንመጣ የ38 ዓመቱ ህመምተኛ አሁን እንግዲህ ነገሩን አጠቃላይ አውዱን የእግዚአብሔር ቃል ከተናገረን በኋላ ቁጥር አምስት ላይ እዚያም ለ38 ዓመታት ህመምተኛ የነበረ አንድ ሰው ነበር ይላል። ኢየሱስም ተኝቶ ባየው ጊዜ በዚያ ሁኔታም ለብዙ ጊዜ እንደነበረ አውቆ ለእርሱ አንተ ልትድን ትፈልጋለህን ብሎ እንደጠየቀው ታያላችሁ። ይህንን የ38 ዓመቱን ህመምተኛ ጥቂት ሁኔታውን ብናይ ጥሩ ነው። ብዙ ሰዎች ነው ያሉት። ከብዙ ሰዎች መካከል ይሄ 38 ዓመት ሙሉ በሽተኛ የነበረ ሰው እንደነበረ ነው የምታዩት። ይሄ ሰውዬ በሽታው በትክክል አልተገለጠም። ምን አይነት በሽታ ነው የነበረው የሚለው አልተነገረም ግን በሽተኛ ነው። በአልጋ ላይ የተኛ ነው። እንደ ልቡ አይንቀሳቀስም። ምናልባት የመነሳት የመቆም የመራመድ ችግር አለበት። ከዚህ የተነሳ 38 ዓመት በቀላል ዓመት ነው እንዴ? 38 ዓመት በጣም ብዙ ዓመት ነው። 38 ዓመት እንደዛ ነበረ። ምናልባት ምናልባት እኔ እዚህ ጋር አንድ ነገር ለማስላት ሞክሬያለሁ ይሄ ሰውዬ ወደዚህ አይነት ሁኔታ የመጣው በአስር ዓመቱ ነው ብዬ በጣም በጣም ዝቅ አድርጌ ገምቼ ዓመቱ ስንት ሊሆን ይችላል የሚል ገምቼ እዚህ ማስታወሻ ላይ ያስቀምጫለሁ። አስር ዓመቱ ላይ እንደዚህ ታሞ ቢሆን እንኳን የስንት ዓመት ሰው ነው? አትሊስት የ48 ዓመት ሰው ነው። በአስር ዓመቱ እንኳን እንደዚ አይነት ሁኔታ ውስጥ ገብቷል ብንል እዚህ የመጣው እፈወሳለሁ ብሎ ነው። ምክንያቱም እዚህ የሚመጡ ሰዎች በሙሉ መልአኩ ውሃውን ሲያንቀሳቅሰው መጀመሪያ የገባ አንድ ሰው ምን ይሆናል? ይድናል ተብለው ነው የመጡት። እና ተስፋ ነበረው ውሃው ሲንቀሳቀስ እንዲፈወስ እና ሁልጊዜ የሚጠብቀው የውሃውን መንቀሳቀስ ነው። ግን በጣም ችግሩ እሱ ተፈውሶ አያውቅም። ምክንያቱም ውሃው ሲንቀሳቀስ መጀመሪያ መግባት አይችልም። በኋላ በኋላ መጣበት አለው እዛ ጋር እዚህ ቦታ ላይ አንድ ችግር እንዳለ መናገር ግን እፈልጋለሁ ለእናንተ ይሄ የሰዎችን ህይወት ሁሉ የሚመለከት ነው እዚህ አይነት ቦታ ላይ አንተ ቅደም እና ግድ የለም ዛሬ እስኪ አንተ ቅደም ብሎ የሚያስቀድም ሰው እንደዚህ አይነት ቦታ ላይ የለም አንዳንድ እርዳታ አሁን እዚህ ጦርነትም ላይ ሲሆን እርዳታ ካየርም ሲለቀቅ በምድርም መኪና እርዳታ ጭኖ ሲሄድና ለሰዎች ሊሰጥ ሲል ሰዎች ሁሉ ግር ብለው ሁሉም ለራሱ ነው የሚፈልገው። እዚህም ቦታ ተመሳሳይ ነገር ነው። የሰዎች ርኅራሄ፣ ፍቅር፣ ቅድሚያ መስጠት የሚባል ነገር እዚህ ቦታ ላይ አይሰራም። ምክንያቱም ሰው ሁሉ ማንን ወዳድ ስለሆነ ራሱን ወዳድ ስለሆነ ሰው ሁሉ ለራሱ ፈውስ ካለ እኔ ነኝ መጀመሪያ መፈወስ ያለብኝ። እና ምናልባት ብጠይቁት ለዚህ ምና ለዚህ ሰው የቅድሚያ ብትሰጡት ብትሉ ሰው ሁሉ የሚለው ምንድን ነው? የኔን ችግር አታውቀውም እኔ ስለሌላ ሰው አያገባኝም ብሎ ነው ለመግባት የሚሮጠው። እና እንዲህ አይነት ቦታ ነው ብዙዎች እንፈወሳለን ብለው ነው የተሰበሰቡት። የመፈወስ እድል ግን በጣም የመነመነ ነው። በጣም የመነመነ እዛ ቦታ የሚደረግ ጸሎት ምን አይነት ጸሎት ነው? እንደው እንዲሁ እስኪ ሰዎች ምን አይነት ጸሎት ሊጸልዩ ይችላሉ የሚልም ጥያቄ ባይምሮ ጠይቅ ያለው አሁን ሳነበው ምን አይነት ጸሎት ሰዎች ያቀርባሉ እዛ ቦታ ላይ። እናንተ ብትሆኑ እዛ ያላችሁት ምን አይነት ጸሎት ነው የምትጠይቁት የምትጸልዩት? እና እኔ እንደዚህ ገምቻለሁ፣ እባክ እግዚአብሔር ሆይ እንድፈወስ ሳይሆን አንተ ፈውሰኝ ሳይሆን እባክ እግዚአብሔር ሆይ ምን ላድርግ ነው የሚጸልየው ቀድሜ እንድገባ እርዳኝ። እያንዳንዱ ሰው የሚጸልዩ ቀድሜ ከዚህ ሰውዬ ቀድሜ እንድገባ፣ ከዛችም ሴትዮ ቀድሜ እንድገባ፣ ከዛም ሰውዬ ቀድሜ እንድገባ ነው እንጂ ሰዎች የሚሉት አንተ እባክህ ፈውሰኝ፣ ውሃ ውስጥ እኮ መግባት አያስፈልገኝም፣ አንተ እንደዚሁ ልትፈውሰኝ ትችላለህ የሚል ጸሎት ሰዎች እንደሚጸልዩ እዛ ቦታ ላይ አላስብም። ስለዚህ እግዚአብሔር እንደሚፈውስ እግዚአብሔር የመፈወስ ችሎታ እንዳለው ብዙዎቹ የማያምኑ ሰዎች ናቸው። እዛ ጋር የተሰበሰቡት ውሃው ሲንቀሳቀስ እፈወሳለሁ ወይ ከሌ ነብይ ከሌ ወይ ነብይ እንትና ቢናገር እፈወሳለሁ የሚሉ አይነት ሰዎች ናቸው። እግዚአብሔር ራሱ ጓዳይ ጎድጓዳይ እቤቴ፣ ግሌ፣ ልቤ መቶ ይፈውሰኛል ለሚሉ ሰዎች አይደሉም። ቦታ በቦታ እግዚአብሔርን የወሰኑ ወይም ደግሞ በውሃው መንቀሳቀስ የወሰኑ በእንደዛ አይነት ንግግርና ስማ በለው የተሸወዱ ሰዎች ናቸው እዛ ቦታ ላይ የነበሩት። ይሄ 38 ዓመት የታሰረው ሰው ልክ እንደዛ አይነት ሰው ነው። ምናልባትም የቅድም እንዳልኩት የቦታው ዓላማ ከሰዎች ልብ የእግዚአብሔርን አዳኝነት አውጥቶ መጣል የነበረ ይመስላል ለኔ። እናንተ ላታስቡ ትችላላችሁ። ስለዚህ እንደዛ አይነት ሁኔታ ላይ ያለውን ሰው ግን አሁን ይሄ ሰውዬ በችግር ውስጥ ነው ያለው። ተስፋ አድርጎ ነው ለፈውስ የመጣው፣ ግን አልተፈወሰም። ስለዚህ ለእንደዚህ አይነቱ ተስፋ ላጣ ሰው እግዚአብሔር ምን ይላል የሚለውን ጥያቄ መልስ የምታገኙበት ቦታ ነው። ጌታ ኢየሱስ ብዙዎችን እዛ አይቷል። በተለይ ይሄን ሰውዬ አይቶታል። 38 ዓመት እንደዛ እንደነበረ አውቆ ነው የሚለው እና ወደሱ መጥቶ <affe tới> ጥያቄ እንደጠየቀው ነው የምናየው። በጣም ጥሩ። አሁን የ38 ዓመቱ ሰው ህመምተኛ ያለበትን ሁኔታ ካየን በኋላ ቁጥር የሚቀጥለው ነጥቤ የጌታ ኢየሱስ ክርስቶስ ጥያቄና ጥያቄና መልሱ ጋር እንድንመጣ ነው የምፈልገው። የጌታ ኢየሱስ ክርስቶስ ጥያቄ ቁጥር ስድስት ላይ ስንመጣ እንደዚህ የሚል ቃል ታያላችሁ። ኢየሱስም ተኝቶ ባየው ጊዜ በዚያ ሁኔታም ለብዙ ጊዜ እንደነበረ አውቆ ለሱ አንተ ልትድን ትፈልጋለህን? ብሎ ጠየቀው። መልሱንም እናያለን። ህመምተኛውም ሰው መለሰለት፣ ጌታ ሆይ፣ ውኃው በተንቀሳቀሰ ጊዜ መጠመቂያ ውስጥ የሚያስቀምጠኝ ሰው የለኝም፣ ነገር ግን እኔ እየመጣው ሳለ ሌላው ቀድሞኝ ይገባል ብሎ ተናገረ። አሁን የዚህን ሰውዬ የጌታ ኢየሱስ ክርስቶስን ጥያቄና የዚህን ሰውዬ መልስ መመልከት በጣም አስፈላጊ ነው። አንደኛ ጌታ ኢየሱስ ክርስቶስ እዛ ቦታ መጥቷል። አሁን ጌታ ኢየሱስ ክርስቶስ ባለበት ቦታ ሁሉ ቤተ ክርስቲያን አሁን እዚህም ይሁን የትም ቦታ እኔ አምናለሁ ጌታ ኢየሱስ ክርስቶስ እዚህ በመካከላችን እንዳለ። ጌታ ኢየሱስ ክርስቶስ በተገኘበት ቦታ ሁሉ ጥያቄዎች ይመለሳሉ፣ ጥያቄዎች ይመለሳሉ፣ እንቆቅልሾች ይመለሳሉ። አሁን ሰውየውን በቀጥታ ቀረበው። ጌታ ኢየሱስ አንድ ጥያቄ ነው የጠየቀው። አንተ ሰው ልትድን ትወዳለህን ብሎ ነው የጠየቀው። ለመዳን ትፈልጋለህ ሆይ፣ እንደውም ትፈልጋለህ ሆይ ነው ያለው። ፍላጎት አለህ ሆይ? የመዳን የመፈወስ፣ የመዳን ፍላጎት አለህ ሆይ? ሰውየው በጣም በትህትና ነው የመለሰው። ማን እንደሆነ እየጠየቀ ያለው በፍጹም አቅም አላወቀም። በኋላ ቅድም ሳነብ ሰምታቸዋል ታሪኩን። ግን እውነቱን ነው የተናገረው። አዎ ልድን እፈልጋለሁ፣ ግን ውሃው ሲንቀሳቀስ ሁለት ችግሮች አሉብኝ። ውሃው ሲንቀሳቀስ መጀመሪያ ለመግባት ቀድሜ ለመግባት ብዙ ጊዜ እፈልጋለሁ፣ ቀድሞ ለመግባት እፈልጋለሁ። ምንም ጥርጥር የለውም፣ ምክንያቱም መፈወስ የሚቻለው ቀድሞ የገባ ሰው ብቻ ነው። ስለዚህ ቀድሞ ለመግባት እፈልጋለሁ፣ ግን ሁለት መሰረታዊ ችግር አሉብኝ ብሎ እውነታውን ገለጠ እነዚህን ሁለት ነገሮች እንድትመለከቱ ፈልጋሉ አንደኛ ጉልበት የለኝም እኔ መንቀሳቀስ ሲጀምር ሌላው ምን አደርጋል ቀድሞኝ ይገባል እዚህ ውሃው ጫፍ ላይ እንኳን ሆኜ ቢሆን ልክ ሲንቀሳቀስ ሌላው ጥልቅ ይላል ስለዚህ እኔ ተስፋ የለኝም ራሴን አስቀድሞ ማስገባት ጉልበት የለኝም ነው ያለው ሁለተኛው ግን ሰውም የለኝም ነው ያለው አሁን ምን ብሏል? እኔ ውሃው ሲንቀሳቀስ አንስቶ ውሃ ውስጥ የሚያስቀምጠኝ ምን የለኝም፣ ዘመድ የለኝም፣ ወንድም የለኝም፣ ጓደኛ የለኝም፣ ሰው የለኝም ነው ያለው። ተመልከቱ፣ ቃሉ ቁጥር ሰባት ላይ ሕመምተኛውም ሰው መለሰ፣ ጌታ ሆይ ውሃው በተንቀሳቀሰ ጊዜ መጠመቂያ ውስጥ የሚያስቀምጠኝ ሰው የለኝም። እና እኔም ደግሞ አልችልም። ሁለተኛው ነገር ግን እኔ እየመጣሁ ፈቀቅ ፈቀቅ እያልኩ ሌላ ሌላው ሰው ቀድሞኝ ይገባል። በጉልበቴ መዳን አልችልም፣ ደግሞ እከሌ የሚባል ሊረዳኝ የሚችል ሰው የለ። ምናልባት ይሄ የብዙዎች ጥያቄ የብዙዎች የውስጥ ጥያቄ እንደሆነ እኔ አስባለሁ። ብዙ ሰዎች በዚህ ዓለም ላይ ሁለቱም የሌላቸው ሰዎች አሉ። ጉልበት የሌላቸው ራሳቸውን ለመርዳት ደግሞም የሚረዳቸው ሰው የሌላቸው ሰዎች አሉ። ልክ ይሄ ሰውዬ የብዙ የብዙ ሰዎች ምሳሌ ነው። በዓለማችን ላይ ሰው የሌላቸው የሚረዳቸው፣ የሚደግፋቸው ይሄ ሰፖርት ግሩፕ የሚባለው እዚህ አገር ሰፖርት ግሩፕ የሚባል የሌላቸው አሉ። በጣም ብዙ በጣም ብዙ ከዚህ የተነሳ በብዙ ኪሳራ ውስጥ በብዙ ልብ ተስፋ መቁረጥ ውስጥ በብዙ ልብ ስብራት ውስጥ ሰው የሌለኝ ብለው የሚሰቃዩ ሰዎች አሉ። ሁለተኛ ደግሞ ራሳቸው ደግሞ ምንም የሌላቸው ጉልበት የሌላቸው የራሳቸውን ለመርዳት የሚያስፈልግ ሪሶርስ የምንለው ነገር የሌላቸው ገንዘብም የሌላቸው ለሕክምና ለመሄድ ኢንሹራንስ ለመግባት የማይችሉ አይነት ሰዎች ሞልተዋል። ስለዚህ ይሄ ሰውዬ እንደዚህ አይነት ቦታ ነው ያለው እና ቅድም እንዳልኩት ቅድም እንዳልኩት እንደዚህ አይነት ቦታ ላይ አንተ ሰውዬ ለብዙ ጊዜ ነበርክ አይተናሃል፣ እንደው ብዙ ጊዜ እና እንደው ልንረዳህ ያስፈልጋል ብለው እንኳን በርህራሄ ሊረዱት የተነሱ ሰዎች የሌለበት ቦታ ነው። እዚህ ቦታ ርህራሄ አይሰራም ብያቸዋለሁ። የለማ የለም። ሰው ሁሉ ማንን ስለሚወድ? ራሱን ስለሚወድ ኢትዮጵያም ውስጥ አንድ ንግግር አለ አይደል? ከራስ በላይ ምን ነፋስ። እዚህ ቦታ የተሰበሰቡ ሰዎች ከራስ በላይ ነፋስ የሚሉ ሰዎች ናቸው። ስለዚህ ምንም ተስፋ የሌለው ሰው እንደሆነ ነው እየተናገረው። እኔ ከዚህም በተጨማሪ አንድ ነገር እዚህ ማስታወሻዬ ላይ አስቀምጫለሁ። ችግር ሲያጋጥማችሁ ከሰዎች መካከል የሚያዝንላችሁ ማንም ላይኖር ይችላል። አይዞህ የሚል አይዞሽ የሚል ያልፋል እኮ ታገስ የሚል ማንም፣ ምን እንርዳህ ምን ላድርግልህ የሚል። እኔ ኢትዮጵያ ውስጥ በጣም ብዙ እንደዚህ ምን ላድርግልህ ምን ላድርግልሽ የሚል ሰው የሌላቸው በጣም በጣም በደቀቀ ሁኔታ ሕይወታቸው የሚሰቃይ ሰዎች አውቃለሁ። ከአገልግሎት የተነሳ ሰው ግን በተፈጥሮ ያለው ለመረዳዳት ለመደጋገፍ እንደሆነ ያው የእግዚአብሔር ቃል ሶሻል ቢንጎች ስለሆንን ተፈጥሮም እንኳን ያስተምራል። ግን እንደዚህ አይነት ችግር ያለበት ዓለም ውስጥ ነው ያለ ነው እና ምን ያህል ልቡ እንደተሰበረ በየቀኑ ሰው ሲፈወስ እያየ ተፈወሰ። ዛሬ ሽባው ብድግ ብሎ ሲሄድ፣ ዓይነ ስውሩ እያየ ሲሄድ፣ ውሩ ዲድ ምንድን ነው ይሄ ደንቆሮ ሰምቶ ሲሄድ እያየ ፈውስ የሚያደንቅ ሰው እንደሆነ ታያላችሁ ግን መቼ ነው የኔ ተስፋ መቼ ነው የኔ ጊዜ ኖበዲ ኖስ ማንም ሰው አያውቅም እሱም አያውቅም ምክንያቱም በሽተኛ አልቆ እሱ የሚድንበት ጊዜ የለም ደግሞ መቼ እንደሆነም መላኩ የሚመጣው ራሱ አይታወቅም አሁን ልዩ ልዩ ጥናቶች እንደሚያሳዩት መላኩ የሚመጣበት ጊዜ የማይታወቅ ጊዜ ሌሊት ሊሆን ይችላል ወይ ጠዋት ሊሆን ይችላል ወይ ማታ ሊሆን ይችላል። አላማውን ቅድም ነግሬያቸዋለሁ። ሰፊ ሀሳብ ነው። ሌላ ጊዜ በደንብ ጥልቅ እውነቱን እንመለከታለን። ይሄ ሰውዬ ለጌታ ለኢየሱስ ክርስቶስ እየተናገረን ያለው ግን ጌታ ኢየሱስ ክርስቶስ እንደሆነ አያውቅም ችግሩን የተናገረው። እኔ እዚ ጋር አንዳንድ ነገር ልነግራቸው ፈልጋለሁ። ጌታ ኢየሱስ ክርስቶስ አንዳንድ ጊዜ ሳናውቀው በማናውቅበት መንገድ መጥቶ ሊያናግረን ይችላል። አሁን ዕብራውያን ምዕራፍ 13ን ብታነቡ በጥንት ጊዜ እንግዶችን ለመቀበል ትጉ ይልና ዕብራውያን 13 የዕብራውያን መጽሐፍ መጨረሻው ምዕራፍ ነው። እንግዶችን ለመቀበል ትጉ ይልና፣ በዚህ አንዳንዶች መላእክትን እንግድነት ተቀብለው አስተናግደዋል ይላል። ማጋ ነው የሄደው የዕብራውያኑ ጸሐፊ ቀጥታ አብርሃምና ሳራ ጋር ሄደው የአብርሃምና የሳራ ቤት አንድ ቀን እግዚአብሔር መጣ እግዚአብሔር መጣ፣ ከሁለት መላእክት ጋር። ልክ አብርሃም ውጪ ተቀምጦ እንግዳ እንግዳ እንዲመጣ ይጠብቅ ነበር። አብሮ አብሯቸው መብላት ሰው መጥቶ ከእንግዳ ጋር አብሮ መብላት የሚወደድበት ዘመን ነበር እና ውጭ እየጠበቀ ሶስት ሰዎች ድንገብ መጡ። ጌቶቼ ግቡ ወደ ቤት፣ ለእግራችሁ ውሃ ይምጣላችሁ እና ቶሎ በሉ ፍሪዳ ይዘጋጅ፣ ከዛ ደግሞ ቂጣ፣ የዛን ጊዜ እንጀራ ቶሎ ቶሎ ተለውሶ ይጋገር። ለሳራ ትዕዛዝ ተሰጠ፣ ለአገልጋዮች ስራ ተሰጠ። ወዲያውኑ ቶሎ ቶሎ ተብሎ ጥብሱ፣ ምኑ ምኑ ለእንግዶቹ ቀረበ። ያ ግን እንግዳ ማን ነበር? ራሱ እግዚአብሔር ነበር። እግዚአብሔር እግዚአብሔር እና አንዳንድ ጊዜ እግዚአብሔር በእንግዳ መልክ መጥቶ ሰዎችን አነጋግሯል። አንዳንድ ጊዜ እግዚአብሔር በሰዎች በህፃናትም እንኳን ሊናገረን ይችላል። ጌታ ኢየሱስ ክርስቶስን ማን እንደሆነ ሳያውቀው ነው። አሁን እንዴት ነው ልትድን ትፈልጋለህ እንዴ? ጀስት ሲምፕል ነገር ነው የጠየቀው። አዎ ልድን እፈልጋለሁ፣ ግን ችግር አለብኝ። መዳን አልችልም። ምንም ተስፋ የለም። እኔ መዳን እፈልጋለሁ፣ ግን ተስፋ የለኝም። እዚህ ቦታ መዳን የሚቻለው በሶስት ነገሮች ላይ ተመስርቶ ነው። አንደኛ ውሃው መንቀሳቀስ አለበት፣ ሁለተኛ ሰው ሊኖርህ ይገባል፣ ሶስተኛ ራስህ ወይም ኃይለኛ መሆን አለብህ። በጣም ሯጭ ቀድሞ ለመግባት ኃይል ያለ እና ከነዚህ ከሶስቱ ነገሮች ውሃው ሊንቀሳቀስ ይችላል። ሁለቱ ነገሮች ግን የኔ አይደሉም። በጭራሽ እንደዚህ አይነት ሰዎች ሞልተዋል። ወገኖች፣ ብዙዎች ናቸው ምንም የማይረባ ተስፋ ይዘው ዘመናቸውን እንዲሁ የሚያባክኑ አሁን የማይረባ ተስፋ የምለው እዚህ ቦታ ላይ መጠበቅ እኮ አያስፈልግም። በእግዚአብሔር የምታምኑ ከሆነ በእግዚአብሔር የምታምኑ ከሆነ ወደ እግዚአብሔር አይኖቻችሁን ብታነሱ ጓዳችሁ ጎድጓዳችሁ ድረስ የሰራዊቱ ጌታ እግዚአብሔር መጥቶ ይፈውሳል። ጥያቄያችሁን ይመልሳል። ይሄ እውነት ነው። መጽሐፍ ቅዱሳዊ እውነት ነው። ብሉይ ኪዳን ላይ ሂዱ። በጣም ብዙ ሰዎች የቤታቸው እግዚአብሔር ፈውሷቸዋል። እዚህ አዲስ ኪዳንም ውስጥ እኛ በጣም ብዙ ሰዎች እናውቃለን። ጌታ ኢየሱስ ክርስቶስ በግል ተገናኝቶ የረዳቸው እና እዚህ ቦታ ላይ በቦታ ነው፣ በሁኔታ ነው። እንደው አንድ ምሳሌ ልንገራችሁ። ወሊሶ ወሊሶ የእኛ ገር እብዶች ይሄዳሉ ታውቃላችሁ አይደል? ወሊሶ ወሊሶ ጠበል አለ። የሆነ የሆኑ ሰዎች ስም የሚጠራበት ጠበል እና ብዙ ሰዎች እብድ የሆኑ ሰዎችን ወሊሶ ከእብደታቸው ይድናሉ ብለው ይወስዳሉ። እና ወሊሶ በእብዶች የተሞላች ከተማ ናት። መንገድ ላይ በጣም ብዙ እብዶች፣ መንገድ ላይ የሚያድሩ እብዶች ታያላችሁ። ሰው ዘመዱን ይዞ ይሄድና ይፈወሳል ብሎ እዛ ጠበል ጥቂት ጊዜ ይቆያል፣ አይፈወስም፣ እዛው ጥለዋቸው ይሄዳሉ። ሰው ጨካኝም እኮ ነው፣ እዛው ጥለዋቸው ይሄዳሉ እና ግን ችግሩ ማጋ ነው፣ ሰዎች ጋር ነው የሚፈውሰው። እግዚአብሔር ጋር ከመምጣት ይልቅ የሆነ ሁኔታ ላይ መምጣት ይቀላቸዋል። ይሄ የብዙ ሰዎች እምነት ነው በዓለም ላይ እዚህ ድሮም እስራኤል አካባቢ የነበረ አንድ ጊዜ ንእማን የሚባል ወደፊት እናየዋለን። የሶሪያ መንግስት የጦር ወታደር ነው። የጦር ኃላፊ ነው። ንጉሱ፣ የሶሪያ ንጉስ በጣም የሚያከብረው ነው። ግን ለምጻም ሰው ነው ንእማን እና የቆዳ ችግር አለበት እና ይሄ ሰውዬ እዛ በነበረበት ጊዜ አንድ እስራኤላዊ የተማረከች ልጅ እቤታቸው ትሰራለች። ተማርካ ነው። ትንሽ ልጅ ናት። እቤታቸው ትሰራለች። እና ይቺ ልጅ አንድ ነብይ ታውቃለች። እስራኤል ውስጥ ማነው ነብዩ? ኤልሳ ነው። ኤልሳ እና ለመቤቲቱ ቡና እያፈሉ ወይ የሆነ ነገር እያደረጉ ጌታዬ እኮ እኛ ሀገር ነቢይ ኤልያስ ጋር ቢሄድ ይፈውሰዋል አለች። እና ሰውየው ባዕድ ጣዖት አምላኪ ነው። የሚያስበው በጣዖት አምልኮ መንገድ ነው መፈወስ የሚቻለው እና ሰውየው ሚስቱ አቅፋ ነገረችው። ውዴ አንተኮ እንደዚህ አይነት ችግር ውስጥ ነው ያለኸው፣ ግን እስራኤል ውስጥ ሄደህ ኤልያስ የሚባለው ነቢይ ጋር ብትሄድ ይፈወሳል አለችኝ። ይቺ ሰራተኛችን ከይሁዳ የተማረከችው እየመሰከረች ነው ልጅቷ። የእኛ አምላክ ፈዋሽ ነው እያለች ነው። እና ምን ይመስልሃል? ብላ ጠየቀችው። ኦኬ፣ ጥሩ ነው ብሎ ብርም ወርቅም ጭኖ ሰረገላ ይዞ ኤልያስ ጋር ኤልያስ ጋር መጥቶ፣ ኤልያስ ሰውየውን ተቀበለው። ከዛ በኋላ በጣም ጥሩ እዚህ በመምጣትህ በልንጊደው ዮርዳኖስ ውሃ ውስጥ ሂድና ዮርዳኖስ ወንዝ ውስጥ ሂድና ሰባት ጊዜ ብቅ ጥልቅ በል አለው። ይሄ የእግዚአብሔር ትእዛዝ ነው እና ሰውየው እኔ የመሰለኝ አለ መጥቶ እጁን በላይ ላይ እንደሚጭን ከዛ በኋላ በአምላኩ ስም ተፈውሰሃል እንዲለይ ነበር የማስበው። ይሄማ ከሆነ እኛ ሀገር የተሻሉ ምኖች አሉ፣ ወንዞች አሉ፣ አለ አፋናና ባርባ የሚባሉ ወንዞች አሉ ከዮርዳኖስ የተሻሉ እና እዛ ሄጄ ጠመቃለሁ እንጂ እዚህ ሄጄ ለምን ጠመቃለሁ ብሎ የባዕድ አምልኮውን ሀሳብ የእግዚአብሔር ቤት እንዲፈጽምለት ነበር የፈለገው። ግን ሰራተኞቹ ልክ ተንቆጫቁጮ ሊመለስ ሲል፣ እንዴ ለመሆኑ ነቢዩ ሌላስ ነገር አድርግ ቢልህ ኖሮ አታደርግም ነበር ወይ? እና ለብዩ ያደረገው እኮ ቀላል ነገር ነው። ሄደህ ብቅ ጥልቅ ብለህ ና ነው ያለው። እና ምን አስጨነቀህ? አሁን ምን አፋናና ባርባስ ብለህ የእኛን አገር ወንዞች ምን አስጠራህ? ለምን አትታዘዝም ብሎ አለት? ከዛ ሰውየው ሰማ፣ ሄዶ ብቅ ጥልቅ አለ። ቆዳው የሕፃን ቆዳ መስሎ ወጣ ነው የሚለው የእግዚአብሔር ቃል፣ አዲስ ቆዳ እና ተመልሶ ለነቢዩ ያደረገውን ነገር ታያላችሁ። እና ምልላችሁ ነው ሰዎች እግዚአብሔርን ከመመልከት ይልቅ ሌላ ነገር መመልከት የሚፈልጉበትን ሁኔታ ነው እዚህ ጋር የእግዚአብሔር ቃል ቁልጭ አድርጎ የሚያሳየን እና የሚቀጥለው ስላይድ ላይ ስመጣ የኢየሱስ ጥያቄና የሰውየው መልስ ላይ የጌታ የኢየሱስ ክርስቶስ የጌታ ቃልና ቃል ተአምርና ውጤቱ የሚል ቁጥር አለኝ። ሶስተኛው ነጥቤ ነው። እዚህኛው ሶስተኛው ነጥቤ ላይ ስመጣ ቁጥር ስምንትን የግድ ማንበብ አለብኝ። ቁጥር ስምንት ላይ ሕመምተኛው የራሱን ነገር ከተናገረ በኋላ ጌታ ኢየሱስ ክርስቶስ ማን እንደሆነ አያውቀውም። ግን ኢየሱስም ለሱ ተነስ፣ አልጋህንም ተሸከምና ተራመድ አለው። ቁጥር ዘጠኝ ወዲያውንም ሰውየው ዳነ፣ አልጋውንም ተሸከመ፣ ሄደም። ያም ቀን ሰንበት ነበር ብሎ ይናገራል። የሚገርም ነው። ለሰውየው ጌታ ኢየሱስ ክርስቶስ በጣም አዝናለሁ፣ ይህን ያህል ዘመን እንደዚህ ው ሰው የለህም፣ ደግሞም ጉልበት የለህም፣ ምናምን ብሎ ሲያዝን አታውትም። ቀጥታ ትዕዛዝ ነው የሰጠው፣ ተነስ፣ አልጋህን ተሸከምና ተራመድ። ሰውየው ወዲያውኑ ነው የተነሳው፣ በቅጽበት ልክ ጌታ ኢየሱስ እንደተናገረ። እኔ እዚህ ማስታወሻ ላይ ያስቀመጥኩት በሰውየው ውስጥ ቅጽበታዊ የሆነ ለውጥ ነው የመጣው። ይህንን ነው ጌታ ኢየሱስ የሚያደርገው። ጌታ ኢየሱስ ለመፈወስ ጊዜ አይፈጅበትም። ደግሞም እንደዚህና እንደዚህ ማድረግ አለብህም እንኳን አይል፣ ወዲያውኑ ቃል ነው የሚናገረው። ልክ የወንጌሎችን ታሪክ በሙሉ ብትመለከቱ እንደዛ ነው። ያቺ 12 ዓመት ደም ሲፈሳት የነበረችው ሴት ወደ ኢየሱስ ጋር መታ የቀሚሱን ጫፍ የነካሁ እንደሆነ እድናለሁ ብላ መታ። ልክ ቀሚሱን ስትነካ ወዲያውኑ ምን ሆነች? ዳነች። ጌታ ኢየሱስ በቀጠሮ አይፈውስም። ሐኪሞች ናቸው በቀጠሮ መድኃኒት የሚሰጡት። ጌታ ኢየሱስ የሚናገረው ቃል ወዲያው የሚሰራ ቃል ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ለ38 ዓመት ያስተኛው ህመም ማለት ፊዚካል ዲሴብል ያደረገው ነገር ወዲያውኑ ከሰውየው ላይ ተነሳ። ከመቅጽበት ምንድን ነው የሆነው የሚለውን ነገር እዚህ ጋር ጠይቅ ያለው የሆነው ነገር ምንድን ነው? ጌታ ቃሉን ሲናገር በሰውየው ውስጥ የጌታ የኢየሱስ ክርስቶስ ኃይል በውስጡ አልፎ የበሽታውን ምንጭና መሰረት ከውስጡ ነቅሎ እንዳጠፋው ነው። አሁን አንድ ነገር ስሙኝ። ይሄ ሰውዬ ወዲያውኑ ተነስቶ አልጋውን ተሸክሞ ሲሄድ እኔ የማስበው ታሞ እንደማያቅ ሰው ሆኖ ነው የተገኘ። ልክ አንድ ቀን እንኳን ታማችሁ በማግስቱ እንደው መድኃኒት ውጣችሁ ወይም ተፈውሳችሁ ብንል የሰውነታችሁ ድካም እራሱ አንድ ሁለት ሶስት ቀን ይፈጃል፣ አይደል? እንደገና ሪከቨር ለማድረግ ምን እንለዋለን በአማርኛ ማገገም ይባላል፣ አይደል? ማገገም አለብን ለተወሰነ ቀን ኃይላችንን እንደገና ለማግኘት ግን ይህ ሰውዬ አላገገመም። ይህ ነው ተአምሮ። ወዲያውኑ ታሞ እንደማያቅሰው ተነስቶ ነው የተመላለሰው። 38 ዓመት በአልጋ ላይ የነበረ ራሱን እንደሚገባ የማይረዳ ራሱ አልጋ ተሸክሞ ይሄድ ለመሄድ ይችላል ብሎ ማመን ከባድ ነገር ነው። እዚ ጋር የሆነው ከመታመን ያለፈ ነገር ነው፣ ግን እውነተኛ የሆነ ነገር ነው። ይህንን ደግሞ ያደረገው ማን ነው ራሱ ጌታችን ኢየሱስ ክርስቶስ ነው። የጌታ ቃል ከራሱ እንደወጣ ተአምር የማድረግ ልዩ ችሎታ እንዳለው የሚያሳይ ነው። እኔ ልንገራችሁ ጌታ ከተናገረ የማይቻለው ነገር ሁሉ ለሰዎች ይቻላል። አይቻልም የተባለ ነገር ሁሉ ለጌታ ይቻላል። እራሳችንም ሰዎችም አይቻልም ያሉት ማንኛውም ነገር ለጌታ ለኢየሱስ ክርስቶስ ቀላል ነው። ድሮ ከሚዘመሩ መዝሙሮች አንዱ የነበረው አንዱ ጌታ ኢየሱስ ክርስቶስ ሁሉን የሚችል አምላክ እንደሆነ ቅድም የዘመር ነው ቁጥር አስር ላይ ነው አይደል? የዘመር ነው ቁጥር አስር ነው። ቁጥር አስር ስንዘምር የነበረው መዝሙር ታማኝ ነው ጌታዬ የሚለው ቁጥር አራት ላይ ስትመጡ በንጉስ ቀለበት ማህተም ቢታተም የአምላኬ ጉልበት ከመስራት አይዝልም። አዋጅን በአዋጅ ጌታ ይሽረዋል። ያከበሩትንም ጌታ ማክበር ያውቃል። ቁጥር አምስት አይቸኩል፣ አይዘገይ አልፍ ከሰዓቱ ከቸች ብሎ በሰዓቱ ደርሶ የሚታደግ የሚያድን አምላክ ነው እግዚአብሔር። እግዚአብሔር ይመስገን። ልክ እንደዚህ አይነት ነገር ነው በዛ ሰውዬ ህይወት ውስጥ የሆነው ኤርሚያስ ሁለት ላይ ትንቢት ኤርሚያስን ቤታችሁ ገብታችሁ ብታነቡ ኤርሚያስ የጸለየውን ጸሎት ታያላችሁ። እና ኤርሚያስ እንደዚህ ብዬ ጸለይኩ ብሎ እየተናገረበት ቦታ ነው ለአንተ የሚያቅትህ ምንም ነገር የለም። እና እግዚአብሔር ራሱ ደግሞ ለኤርሚያስ ሲመልስ እኔ የስጋ ለባሽ ሁሉ አምላክ ነኝ፣ ለእኔ የሚያቅተኝ ምንም ነገር የለም ብሎ ተናግሯል። ኤርሚያስ ሰላሳ ሁለትን ቤታችሁ ገብታችሁ አንብቡት እና ጌታ በቤተሳይዳ በቃል ብቻ ተአምርን አደረገ። የሰውየውን ሕይወት ለወጠ። የሰውየውን ጥያቄ ለወጠ። ሰዎች የሚያስቡት በሚያስቡት መንገድ ሳይሆን እኔ ራሴ በቃሌ ስልጣን ማዳን እችላለሁ እያለ ነው ጌታ ኢየሱስ ክርስቶስ እየተናገረ ለሁ ጌታ ኢየሱስ ከዛ ዞር ብሏል። ሰውየው እንደተፈወሰ በዚህ ዘመን እንደሚደረገው አላደረገም። ልክ እዚህ ጋር አንድ ሰው ሲፈወስ መጥቶ እንዲናገር ምናምን እና ለፈዋሹ ክብር ወይም ደግሞ ልዩ ዝና፣ ጭብጨባ እንዲሰጥ አይነት ነገር አላደረገም። ጌታ ኢየሱስ ፈወሰው፣ መንገዱን ሄደ። በጣም ብዙ ሰው ነበር። ማን እንደሆነ እንኳን የፈወሰው አላወቀም። ጌታ ኢየሱስ ከዛ አካባቢ ዞር አለ። ግን በሰንበት ስለነበረ አልጋውን ተሸክሞ ይመላለስ የነበረው ፈሪሳውያን አገኙት። የሃይማኖት አለቆች ልትሏቸው ትችላላችሁ። አገኙትና በሰንበት ያልተፈቀደውን ለምን ታደርጋለህ? ለመሆኑ፣ አዎ እኔ ያዳነኝ ሰውዬ ነው ተሸከምና ሂድ ያለኝ። ያዳነኝን ሰውዬ ነው የምታዘዘው። ከሰላሳ ስምንት ዓመት ችግር ገላግሎኛል። ስለዚህ አልጋ ተሸክም መሄድ እራሱ ችሎታ ሰጥቶኛል ብሎ ሲናገር፣ ማን ነው እሱ? እኔ አላውቀውም ማን እንደሆነ ብሎ ነው የመለሰው። ፈሪሳውያን ጌታ ኢየሱስ ክርስቶስ መሆኑን ካወቁ በኋላ ሊያጠፉት እንደፈለጉ ታያላችሁ። መልካም በሰራ ግን የሚቀጥለው ነጥቤ ጋር ልምጣና የተፈወሰው ሰውና ጌታ ኢየሱስ ድጋሚ እንደተገናኙ የሆነውን ነገር እነግራችኋለሁ። አሁን ከዚህ ከፈሪሳውያኑ ጋር ሰውየው የተነጋገረውን ንግግር ታዩና ማ እንደሆነ አላወቀም ግን ቁጥር 14 ላይ ስትመጡ ከዚያ በኋላ ኢየሱስ በቤተ መቅደስ ውስጥ አገኘውና አንድ ነገር ተናገረው። እነሆ አንተ ድነሃል፣ ከዚህ የሚብስ ነገር እንዳይመጣብህ ከዚህ በኋላ ኃጢአት አታድርግ ብሎ ተናገረው። ሁለት ነገሮች እዚህ ጋር ተመልከቱ። አንደኛው ከፍተኛ ማስጠንቀቂያ ነው ብዬ የቆጠርኩት ነው። ግን የመጀመሪያው ጌታ ኢየሱስ ክርስቶስ በመቅደስ እንዳገኘው በቀጥታ እነሆ ድናሃል ብሎ የተደረገለትን ተአምር ሲናገር ታያላችሁ። ድናሃል የተደረገልህ ነገር ተአምር ነው ይሄ። ይህንን ነገር አንስቼ አንዳንድ ነገሮችን እንድናስብ እፈልጋለሁ። ይሄ የዚህ ሰውዬ የመዳን ተአምር ሶስተኛው ተአምር ነው። ዮሐንስ ወንጌልን በአጠቃላይ ለማየት ከፈለጋችሁ የዮሐንስ ወንጌል ዓላማ የተጻፈበት ቦታ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ የወንጌሉን ዓላማ ይናገራል እና ምን ይላል? ዮሐንስ 20 ቁጥር 31 ላይ እንደዚህ የሚል ቃል የመጨረሻው ቁጥር ነው። ቁጥር 30 ኢየሱስም በዚህ መጽሐፍ ያልተጻፉ ብዙ ሌሎች ምልክቶችን በደቀ መዛብርቱ ፊት በእውነት አድርጓል። ብዙ ያልተጻፉ ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ እናንተ እንድታምኑ፣ አምናችሁም በስሙ ሕይወት እንዲኖራችሁ እነዚህ ተጽፈዋል ብሎ ተናገረ። እዚህ ዮሐንስ ወንጌል ላይ የተጻፉት ሰባት ምልክቶች ብቻ ናቸው፣ ሰባት ተአምራት። ከነዚህ ተአምራት ይሄ ሶስተኛው ነው። ይሄኛው ሶስተኛ ተአምር። እያንዳንዱ ተአምር ዓላማ አለው። የመጀመሪያው የት ነው የሆነው? ምዕራፍ ሁለት ላይ ውሃውን ወደ ወይን ጠጅ ጌታ ኢየሱስ ምን አደረገው? ለወጠው። ይሄኛው ተአምር ምን ተብሎ ይታወቃል? ጌታ ኢየሱስ ክርስቶስ በአይነት ላይ ኃይል እንዳለው። አይነትን መለወጥ ይችላል። ውሃን ወደ ወይን ጠጅ፣ ወይን ጠጅን ወደ ውሃ መቀየር ይችላል። ነገሮች፣ እንቆቅልሾችን መቀየር መለወጥ የሚችል አምላክ መሆኑን የሚያሳይ ነው። ሁለተኛው ባለፈው ሳምንት ያየነው የመኮንኑ ልጅ ነው። እዚህ ገሊላ ያለ ቅፍርናሆም ልጅ በህይወት ይድናል ብሎ ልጁ የመዳኑ ነገር ምን ችሎታ እንዳለው የሚያሳይ ነው። ጌታ ኢየሱስ በርቀት ላይ ስልጣን እንዳለው የሚያሳይ ነው። በቦታ የማይወሰን ነው። እዚህ የምንጸልየውን ኢትዮጵያ ውስጥ የሚሰማ እዚህ ሆኖ ኢትዮጵያም ያለ እዚህ ሆኖ እቤትም ያለ የነገስታት ንጉስ የጌቶች ጌታ መሆኑን የሚያሳይ ነው። ይሄኛው ደግሞ በዘመን ርቀት ላይ ጌታ ኢየሱስ ስልጣን እንዳለው የሚያሳይ ነው። አሁን ተመልከቱ። ይሄ ሰውዬ ስንት ዓመት ነው የታመመው? 38 ዓመት ነው የታመመው። 38 ዓመት በሰው ሕይወት ውስጥ የቆየ በሽታ በሳይንስም፣ በሰዎችም በባህላዊ ማነጋገር ይድናል የሚባል ነገር የለም። ይሄ ተስፋ የተቆረጠበት ነገር ነው። እና በሽታ በቆየ ቁጥር የመፈወስ ዕድሉ የጠበበ ነው ይባላል። እውነት ነው። በሽታ ስር እየሰደደ እንዳውም እንዳውም አንዳንድ በሽታዎች ምን ይሆናሉ ከአንድ የሰውነታችን አካል ወደ ሌላ የሰውነት አካል ይዛመታሉ። በሰላሳ ስምንት ዓመት የቆየ በሽታ ልዩ ልዩ ኮምፕሊኬሽኖችም ሊያመጣ ይችላል። ልዩ ልዩ ምስቅልቅሎች፣ ታውቃላችሁ፣ በሕክምና ላይ ከሕክምናም ውጭ ያለን ሰዎች አንዳንድ በሽታዎች ሌላ ምስቅልቅል ያስከትላሉ ይባላል እና እውነት ነው ይሄ እና ጌታ ኢየሱስ ክርስቶስ ምንም አይነት ኮምፕሊኬሽን በዘመን ብዛት በህይወታችሁ ውስጥ አንድ በሽታ ቢያመጣ ያንን በሙሉ ጥርግ አድርጎ ማውጣት የሚችል የነገስታት ንጉስ ነው። ይህን ይህንን መግለጥ አለብን ሰባኪዎች፣ እኛ እሱ ነው የሚችለው። ምንም አይነት ምስቅልቅል፣ ምንም አይነት ዘመን ይሁን የበሽታችሁ አይነት ስሙ የተጠራበት ምንም ያህል ዘመን ይሁን ሰላሳም ሰላሳ ስምንትም አርባም ሃምሳ ዓመት ይሁን ለጌታ ለኢየሱስ ምንም አይደለም። ጌታ ኢየሱስ ይፈውሳል። ክብር ለኢየሱስ ይሁን። ይሄ ሶስተኛው ተአምር ነው። ይሄንን ሶስተኛ ተአምር ነው ጌታ ኢየሱስ ለሰውየው የተናገረው፣ አንተ ምን ሆነሃል? ድናሃል። ድናሃል። እኔ የማዳን ኃይል፣ የማዳን ችሎታ፣ የማዳን ስልጣን አለኝ። ጌታ ኢየሱስን እንደዚህ እንደሆነ የማናምን ከሆነ እኛ ከሰዎች ሁሉ የበለጥን ምስኪኖች ነን። ቀበል ቦታ እንደሚንከራተቱት ወይም የሆነ ቦታ የሆነ ነገር ይደረጋል ተብሎ ሰዎች እየተነገራቸው ከቀን ቀን፣ ከዓመት ዓመት፣ ከወር ወር፣ ከዘመን ዘመን ጊዜያቸውን እንደሚያሳልፉት ጊዜ አሳላፊዎች ነው የምንሆነው። ጌታ ኢየሱስን ብናምን ግን በቤታችን፣ በሕይወታችን፣ በራሳችን፣ በተፈጥሯችን ላይ ለውጥ የምናይ ሰዎች ልንሆን እንደምንችል እኔ በጌታ አሳስባችኋለሁ። ጌታ ኢየሱስ ያድናል። ጌታ ኢየሱስ ይፈውሳል በአንደበቱ ነው እነሆ አንተ ምን ሆነሃል ድነሃል እነሆ የሚለውን ቃል ከዚህ በፊት ተርጉሜላችሁ አውቃለሁ ተመልከት አይንህን ክፈት እይ ማለት ነው እይ አይንህን ክፈት ድነሃል ከዛ ውሃ ሲንቀሳቀስ ከመጠበቅ ወጥተሃል አልጋህን እንኳ ተሸክመ መሄድ ችለሃል ይሄ ሁሉ ነገር የሆነው በማን ነው በእኔ ነው እያለ ነው ጌታ ኢየሱስ ክርስቶስ ስለዚህ የዘመናት ችግር የዘመናት ስር የሰደደ የበሽታ ምስቅልቅል ለጌታ ለኢየሱስ ምኑም አይደለም። ጌታ ኢየሱስ ምንድን ነው የሚፈልገው ከኛ? በሱ ላይ ማመን፣ በሱ ላይ መታመን፣ በሱ ላይ ማረፍ፣ በሱ ላይ መደገፍ ነው። በሱ ላይ የተደገፉ አሁንም ይድናሉ፣ አሁንም ይፈወሳሉ። ክብር ለእግዚአብሔር ይሁን። ፓስተር አይደለም። ማን ነው? ጌታ ኢየሱስ ነው ያንንም የሚያደርገው። ጌታ ኢየሱስ ግን ለዚህ ለሰውዬ ማስጠንቀቂያ ሰጥቶታል። አሁን ይሄ የሚደንቀው ክፍል ነው። ወደ መጨረሻ የሚያመጣ ነው። ምን አለው ጌታ ኢየሱስ? እነሆ አንተ ድናሃል፣ ከዚህ የሚብስ ነገር እንዳይመጣብህ ከዚህ በኋላ ምን አታድርግ? ኃጢአት አታድርግ። ይሄ ከባድ ይመስላል። ይሄንን ሀሳብ ለማብራራት ምናልባት የሰውየው እንደዚህ አይነት በሽታ ውስጥ የመግባት ችግር የኃጢአት ችግር ሊሆን ይችላል ብለን ልናስብ እንችላለን። አዎ ሊሆን ይችላል። ግን ጌታ ኢየሱስ ማስጠንቀቂያ እየሰጠው ነው። ይሄ ሰውዬ አንዳንድ ነገር እያደረገ መቼም እናንተ ታውቃላችሁ። ጌታ ኢየሱስ ሁሉን ያውቃል አይደል? ሁሉን ያውቃል። የሰውን ልብ ያውቃል። የሰውን ሀሳብ ያውቃል። የሰውን አይምሮ ያውቃል። የሰውን አስተሳሰብ፣ አመለካከት፣ ዝንባሌ፣ ምኞት በሙሉ ሁሉንም ነገር ጥሩ። ጌታ ኢየሱስ ስለ እያንዳንዳችን ሁሉንም ነገር ያውቃል። እና ይሄ ሰውዬ ተፈውሶ አልጋውን እየተሸክሞ እየዞረ ምናልባት የሚያስባቸው አንዳንድ ኃጢአቶች ይኖሩ ይሆን? መገመት ትችላላችሁ። ድሮ ያደርግ የነበረውን አይነት ኃጢአት አሁንም እያሰበ ይሆን? መገመት እንችላለን። ጌታ ኢየሱስ በቀጥታ ኮንፍሮንት እያደረገ ያለው ያንን ነው ከዚህ 38 ዓመት ሙሉ ያሰረህ አይነት ወይም ከዛም የሚብስ በሽታ እንዳይመጣብህ ምን አታድርግ? ኃጢአት አታድርግ። በጣም አስደንጋጭ ብየዋለው፣ አስፈሪ የሆነ ማስጠንቀቂያ ነው። አንዳንድ ሰዎች የተሰጣቸውን መብት፣ የተሰጣቸውን ፈውስ፣ የተሰጣቸውን ታላቅ ነገር በኃጢአት ምክንያት አተውታል። የተደረገላቸውን ታላቅ በረከት ፈውስ እንደገና ተመልሰው እዛው በሽታው ሲወድቁ ታይቷል። ተፈውሰው ምክንያቱ ምንድን ነው? ኃጢአት ነው። ኃጢአት አታድርግ። የዚህን ሰው የውስጥ ህይወት የሚያውቀው ጌታ ኢየሱስ ነው። ዝንባሌውን አሁን ከተፈወስኩ ብሎ እያለ ያለውን ነገር ሁሉ የሚያውቀው ጌታ ኢየሱስ ነው። እየተናገረ ያለው ይሄ ለሰዎች ሁሉ የሚሆን ማስጠንቀቂያ ነው። ይሄ በጣም ከባድ ማስጠንቀቂያ ነው። ወንድሞቼና እህቶቼ ስሙኝ። ኃጢአት አጥፊ ነው። ኃጢአት ገዳይ ነው። ኃጢአት የሰቆቃ ሁሉ ምንጭ ነው። ኃጢአት መጥፎ ነገር ነው። ኃጢአትን ፍሩ። ኃጢአትን ተጸየፉ። ኃጢአት ካለባችሁ ንስሐ ግቡ፣ ምክንያቱም ጌታ የሚምር ይቅር የሚል ታላቅና ቸር አምላክ ነውና፣ በኃጢአት ውስጥ አትቆዩ። ከዚህ የሚብስ እንዳይደርስብህ ከዚህ በኋላ ምን አታድርግ፣ ኃጢአት አታድርግ። ይቅር ብያሃለሁ፣ ምር ያሃለሁ እና ከዚህ በኋላ እንደዚህ አይነት ታደርግ የነበረው አይነት ህይወት ውስጥ መግባት የለብህም። ኦ አስደናቂ ማስጠንቀቂያ ነው። እንስማው፣ እንታዘዘው። በነፃነት በጌታ ነፃነት፣ በጌታ ፈውስ፣ በጌታ በረከት መኖር እንችላለን። ኃጢአት መጥፎ ነው። እግዚአብሔር ይርዳን። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ያየነው የቤተሳይዳን ፈውስ ነው። ጌታ ኢየሱስ ክርስቶስ በዘመናት ውስጥ ስር የሰደደ ኃጢአትን የሚያስወግድ ችግርን፣ መከራን፣ ሽባነት ይሁን ወይም ደግሞ ደዌን ከውስጣችን ጠርጎ የሚያወጣ ዘመን ያመጣው ምስቅልቅል ማስወገድ የሚችል ኃያል መሆኑን ያየንበት ነው። ይህንን በልባችን ውስጥ መጻፍ አለብን። አራተኛው ተአምር ነው። በእርግጥ ነው ሶስተኛው ተአምር ነው። እግዚአብሔር ስለዚህ ተአምር ይመስገን። አሁን የመጨረሻ መዝሙራችን ቁጥር 26 ነው። በእምነት እኖራለሁ ከምድር በላይ ቢሆን ከሰማይም በታች መግባት መውጣታችንን ዘወትር ተመልካች እንደ ኢየሱስ ያለ ማንን አገኛችሁ? የህይወት ዋስትና ቤዛም ይሆናችሁ። አማይስ ፊዲንግታ ቸኮልኩ እንዴ? ኦኬ እንደገና ከቁጥር አንድ እንጀምር። ከምድር በላይ ቢሆን በሰማይም በታች መግባት መውጣታችንን ዘወትር ተመልካች እንደ ኢየሱስ ያለ ማንን አገኛችሁ? የህይወት ዋስትና ቤዛም ይሆናችሁ በእምነት ኖራለሁ ጌታ የናውቃለሁ የኔን ጽኑ አምባ ወጀቡን ሳልፈራ ታግየረታለሁ የክብር ሽልማቴን ከእጁ ረከባለሁ። ለነጋይ ጨንቀኝም ጭጋግቢ ሸፍነው ወይኑም ቢጠወልግ ሃሩሩ ቢያሰጋው፣ ለእግሬ መብራት ነው ቃሉ። በጄ ያለው የተፈጥሮ አዛዥ ኢየሱስ ያው ነው። በእምነት ኖራለሁ ጌታ የናውቃለሁ የኔን ጽኑ አምባ ተጠልየዋለው ወጀቡን ሳልፈራ ታግየረታለው የክብር ሽልማቴን ከእጁ ረከባለው ፈቃዱ ሲሞላ ጌታዬ ከብሮሳይ ምድር ለልስትል ሲያጨበጭብ ሰማይ መጠለያ ልብሴ እንጀራዬ ያነው ነፍሴ ትጠግባለች። በክብር በግርማው በእምነት ኖራለሁ ጌታዬን አውቃለሁ የኔን ጽኑ አምባ ተጠልዬዋለሁ ወጀቡን ሳልፈራ ታግየረታለሁ የክብር ሽልማቴን ከእጁ ረከባለሁ። እንጸልይ። አምላካችን እግዚአብሔር አንተ ታላቅ አምላክ በመሆንህ ታማኝነትህን፣ ችሎታህን አስደናቂ የሆነውን የተአምር ችሎታህን እያሳየህን ስለሆነ እናከብረሃለን። በእነዚህ ቀናት ውስጥ አንተ በዘመናት ሰዎች የሚቸገሩበትን የሚጨነቁበትን ጥያቄ እንቆቅልሽ በሽታ ቢሆን ጥያቄ ቢሆን የኃጢአት ኃይል ቢሆን ከሰው ላይ የማንሳት ችሎታ እንዳለህ እየተመለከትን ስለሆነ እናከብረሃለን። ያ 38 ዓመት በሽተኛ ሆኖ ሰው የሌለውን ራሱም ኃይል ያልነበረውን ሰው አጠገቡ ቆመህ ከማንም በላይ ቀርበህ ሰው ሊያደርግለት የማይችለውን ሰው ቢኖረውም እንኳን ሊያደርግለት የማይችለውን ነገር ስላደረክለት እናከብረሃለን። አቤቱ ጌታ ለእኛም ለእያንዳንዳችን በምንጮህበት በምናለቅስበት ጥያቄ ነው ይሄ ችግሬ ነው ይሄ በምንለው ነገር ሁሉ ላይ እጆችን ዘርግተህ በዘመናት ጥያቄ የሆነብንን ነገር ከላያችን፣ ከውስጣችን፣ ከነፍሳችን ከስጋችን እንድታስወግድልን በጌታ በኢየሱስ ስም እንማጸንሃለን። እጆችን ዘርግተህ ባርከን መውጣት መግባታችን በአንተ የተባረከ ይሁን። የምንሰራው በስምህ ስልጣንና ኃይል የተባረከ ይሁን። ከምናገኛቸው ሰዎች ጋር በፊትለፊታችን እየወጣህ በእኛ ምክንያት ሰዎች ሁሉ እንዲባረኩ እንድታደርግ ህይወታችንን ለውጠህ ለሌሎች መለወጥ ምክንያት እንድታደርገው እንማጸንሃለን። ስለ ሰማህን ተመስገን። ስለ ክብርህ፣ ስለ ታላቅነትህ ከፍ ከፍ በል። በአንተ ላይ እምነት እንዲኖረን እምነት ጨምርልን። በእምነት አሳድገን። በጌታችን በኢየሱስ ክርስቶስ ስም አሜን።